በኢትዮጵያ ከጥንት የጀመረ ትንባሆ ማኘክ እንዲሁም ጋያ እና ሱረት በአፍንጫ ማሽተት የነበረው ልምድ ቀስ በቀስ እየከሰመ ቢሄድም በተለይ በከተማዎቹ ሲጃራ መጠጣት ይባል የነበረው በማጨስ ቋንቋ ተለውጦ ለበርካታ ዓመታት ልምዱ ዘልቋል። አሁን ግን በዓለም አንዳንድ ሀገሮች በሕግ የከለከሉ ሲኖሩ ኢትዮጵያም በዚያው ጎራ ተሰለፈች። በምግብ ማደራጀትና የጤና እንክብካቤ ባለስልጣን የሕዝብ ግንኙነት ዳይሬክተር አቶ ሳምሶን አብርሃም ያብራሩታል። አዋጅ ጸድቆ ተግባራዊ ሆኗል። አዋጁ ከወጣ በኋላ ረቂቅ መመሪያዎችን አውጥተን ለክልሎች ልከናል። ክልሎች ራሳቸውን ነባራዊ ሁኔታ መነሻ አድርጎ አዋጁ የተጣጣመ መመሪያ አውጥቶ የተንቀሳቀሱ ነው ያሉት። አዋጁ የግለሰብን መብት በምን አይነት መልኩ ያስተናግዳል? ናት መዋያ አካባቢዎች፣ ታክሲ፣ ምግብ ቤቶች እዛ አካባቢ ያው ማጭስ እንደማይቻል ነው። ጎዳና ላይ ግን ማጭስ ይቻላል። ዓለም አቀፍ ህጉም አይከለክልም፣ ገደቡ አይሰጥም። ትንባሆ የሚያበቅሉ ገበሬዎች አሉ። ትንባሆን በወረቀት ጠቅሎ ምርቱን ለገበያ የሚያውሉ ኩባንያዎች እጣፈንታስ ፈንታስ የዓለም ጤና ጥበቃ ድርጅት ያስቀመጠውም ነገር ምንድን ነው? ትንባሆ በጤና ላይ የሚያስከትለውን ጉዳት ሕብረተሰቡ ግንዛቤ ካገኘ ገዢ ያጣል፣ ፋብሪካውም ይዘጋል። በዚህ አዋጅ ዙሪያ ከሕብረተሰቡ አካላት አስተያየቶችን በማሰባሰብ ስለማላጤስ ጥቅምና ጉዳቱን አላቀው ምንም እንኳኛ መርምረን ባንደርስበትም የዚህ እውቅና ያላቸው ሰዎች በየጊዜው በሚያወጡት ማስታወቂያና ማሳሰቢያ መሰረት ሲጋራ ማለት ጢስን ስቦ የራስን ሳምባ በጢስ እንዲጨነቅ ማድረግ መሆኑን ግንዛቤ ውስጥ ለማስገባት ችለናል። የወጣው ህግ ተግባራዊ እንዲሆን ተከታታይ ያስፈልገዋል። እኔ ሲጋራ ማጨስ በጣም አደገኛ ነው፣ ለጤንነት ጎጂ ነው። ዋናው ነገር ግን ህዝብ በተሰበሰበበት በሆቴሎች፣ በሆስፒታሎች እንዲዚህ እንደዚህ አይነት ቦታ የሚያጨሱ ሰዎች ህግን የመናቅ ይመስለኛል። ሆኖም ደግሞ ሲጋራ ከተከለከለ በየአገሩ የሚያመርቱ ፋብሪካዎች እንዲቀንሱ ቢደረግ የተሻለ በጣም ጥሩ ይመስለኛል። አሁን ባለው የኢትዮጵያ ህዝብ ብዛት መጠን የሰዎች ጤንነት አስተናነፋፈስ ሁኔታ በሲጋራ መበከል የበዛ መምጣቱ ያንን ነገር እንዲቀንስ ያደርገዋል። እና ደግሞ ፐብሊክ ስፔሶች ላይ ማለት ያሉት ህዝብ የሚገለገልባቸው ቦታዎች ላይ በሚጨስበት ጊዜ አብሮም ያለው ህብረተሰብ አብሮ እንደሚያጨስ የምንገነዘበው፣ እንግዲህ እሱ ነገር ቀስ በቀስ ሲቀር ጤናማ ህብረተሰብ እየፈራ እንደሚመጣ እርግጠኛ ነው። ህጉ መውጣቱ የተሻለ ነገር ሆኖ አተገባበሩ ላይ ግን ክፍተት አለ። ሀገሪቱም ውስጥ ካለው የስራ እንቅስቃሴ እና ባህል ጋር ተያይዞ ሰዎች በአንድ ቦታ ላይ በብዛት ይከማቻሉ። ይሄ ደግሞ ለብዙ ተላላፊ በሽታዎችም የሚያጋለጥ ሆኖ ሳለ እንደ ሲጋራ አይነት ጎጂ ነገሮች ደግሞ አካባቢያችን ላይ መኖራቸው ተጠቃሚውን ቁጥር ይጨምሯል የሚል ነው ያለኝ። ከዚ ጋር ግን ተያይዞ በደንብ መሰራት ያለበት በየዩኒቨርስቲው ያለው ወጣቶች ከዚህ ጋር በጣም አዲክትድ ሆነው ለቤተሰብም ለራሳቸውም በጣም አስቸጋሪ ሁኔታ ላይ እንዳሉ እኛ በሰፊው እያየንና እየተገነዘብን ያለንበት አኳኋን ያለው። ስለዚህ ይሄ ህግ ጠንከር ብሎ መውጣቱ በተለይ ደግሞ ለሚቀጥለው ትውልድ ላይ ያለው አስተዋጽኦ ከፍተኛ ነው ብዬ ነው ማስበው። በደንብ ሊሰራበት ይገባል። ህግ መውጣት ብቻ ሳይሆን አተገባበሩ ላይም በደንብ በደንብ በቃ የሚመለከታቸው ባለድርሻ አካላትም ህብረተሰቡም በራሱ ለሚመጣበት ችግር ህጉን ተገን በማድረግ ህጉ እንዲከበር ትልቅ አስተዋጽኦ ማድረግ አለበት ነው የምለው። ህጉ በደንብ ሊሰራበት ይገባል ነው የምለው። ጌታቸው ትድላ ሀይል ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።